The voice of America. የባቡር ትኬት ሽያጭ አጭበርብረዋል የተባሉ ሶስት ቻይናውያን በኬንያ ፖሊስ ቁጥጥር ስር ውለዋል። ቻይናውያኑ ኬንያ ውስጥ የመንገድና ድልድይ ግንባታ ተቋራጭ የበላይ ኃላፊዎች መሆናቸውም ታውቋል። ባለፈው አርብ በቁጥጥር ስር የዋሉት ቻይናውያን ለመርማሪዎች ግቦ ሊያቀብሉ ወይም ሊያበሉ ሞክረዋል በመባልም ዛሬ ፍርድ ቤት ቀርበው የዋስ መብት ቢጠይቁም ተከልክለዋል። በኬንያ ያለው የቻይና ኤምባሲ በበኩሉ የፍርዱን ሂደት እየተከታተለ መሆኑን ገልጠዋል። ገልሞ ዳዊት ተጨማሪ አድርሶናል። ሊጄን እና ሊሺያሆ የኬንያ ምድር ባቡር የበላይ ጥበቃ ኃላፊዎች ሲሆኑ ሶስተኛው ተጠርጣሪ ተርጓሚያቸው ሱንሽን፣ ሁሉም የቻይና መንገድና ድልድይ ግንባታ ተቋራጭ ሰራተኞች መሆናቸው ታውቋል። ከሶስቱ ቻይናውያን ጋር አራት የኬንያ ዜጎች በባቡር ትኬት ሽያጭ ምዝበራ ተጠርጥረው በኬንያ የወደብ ከተማ ሞምባሳ መታሰራቸው ታውቋል። የኬንያ ጸረ ሙስና ኮሚሽን እንዳስታወቀው የቲኬት ሽያጭ ምዝበራው በድረገጽ በሚሰጠው የሽያጭ አገልግሎት አማካኝነት የተከናወነ ነው። እስካሁን የተመዘበረው ገንዘብ መጠን ባይታወቅም ፖሊስ ተጠርጣሪዎቹ በአስር ሺዎች የሚገመት ዶላር ሳይመዘብሩ እንዳልቀረ ገልጸዋል። የሞምባሳ ናይሮቢ ምድር ባቡርን የሚቆጣጠረው አፍሪካ ስታር የምድር ባቡር አስተዳደር አገልግሎት ለፖሊስ አስፈላጊውን መረጃ በመስጠት እየተባበርኩ ነኝ ሲል ገልጸዋል። ኩባንያው ጥፋቱን አደርሰዋል ተብለው የተጠረጠሩ ግለሰቦችን ከስራቸው እንዳገዳቸው በተጨማሪም የአስተዳደር ቁጥጥር እያደረገ መሆኑን አስታውቋል። ተጠርጣሪዎቹ ለፖሊስ ሙሉ ትብብር እንዲያደርጉ አጥፊ ሆነው ከተገኙም በሀገሪቱ ሕግ ይጠየቁ ሲል ዛሬ መግለጫ አውጥተዋል። ከዚህም በተጨማሪ ተጠርጣሪዎቹ ቻይናውያን ወንጀሉን የሚመረምሩ የኬንያ ፖሊስ አባላትን በጉቦ ለመደለል መሞከራቸውን ፖሊስ አስታውቋል። ዘስታር የተባለው የኬንያ ጋዜጣ ቻይናውያኑ ለመርማሪ ፖሊሶች ወደ 5000 የአሜሪካን ዶላር ጉቦ ሊሰጡ እንደነበረ አጋልጿል። በኬንያ የቻይና ኤምባሲ በበኩሉ ጉዳዩን እየተከታተለ መሆኑንና በቁጥጥር ያዋሉ ቻይናውያንን ሁኔታ እንዲያጣሩ ሰራተኞችን ወደ ሞምባሳ መላኩን ገልጿል። ኤምባሲው የኬንያ ንግድ እንደሚያከብር ሁሉ በኬንያ የሚንቀሳቀሱ የቻይና ኩባንያዎች በተመሳሳይ ለሕግ ተገዥ እንዲሆኑ ጠይቀዋል። ዜንግ ጋንግ በኬንያ የቻይና ኤምባሲ ቃል አቀባይ ናቸው። ኢትስ ስቲል ኢንቨስቲጌሽን ሚስተር ዘንግ ተጠርጣሪዎቹ ለፖሊስ ጉቦ ሊሰጡ ተይዘው ፍርድ ቤት እንደቀረቡም አክለው ገልጸዋል። ዛሬ በኬንያ ወደብ ከተማ ሞምባሳ ፍርድ ቤት ቀርበው የነበሩት ቻይናውያን የዋስ መብት እንዲፈቀድላቸው ቢጠይቁም ዳኛው ጥያቄያቸውን ውድቅ አድርገው በእስር እንዲቆዩና የፊታችን አርብ ኅዳር 21 2011 ዓ.ም ለችሎት እንዲቀርቡ ወስነዋል። የሞምባሳ ናይሮቢ ባቡሩ መስመር በግንቦት 2017 ነበር በ35 ቢሊዮን ዶላር በላይ ወጪ ተገንብቶ በይፋ የተመረቀው። የባቡሩ መስመሩ ኬንያ ከእንግሊዝ ቅኝ ግዛት ነጻ ከወጣች በኋላ በትልቅ ወጪ የገነባችው መሰረተ ልማት ነው። ለአሜሪካ ድምፅ ገልሙዳዊት ከናይሮቢ